ጤና ይስጥልኝ አቶ ሐሰን አብዱላሂ፣ እንደምንድን ኖት? እግዜር ይመስገን ደህና ነን። እኛ የት ነው ለመሆኑ ያሉት አቶ ሐሰን? አሁን ሰሞኑን የኢትዮጵያ መንግስት እየወሰዳቸው ስላሉ እርምጃዎች፣ ኢትዮጵያ ውስጥ እየታዩ ስላሉ የለውጥ እንቅስቃሴዎች ምንድን ነው ለመሆኑ የኦጋዴን ብሔራዊ ነጻ አውጪ ግንባር ያለው ሐሳብ አቋሙ ምንድን ነው? አባባችን ዶክተር አብይ አህመድ ዘመዶችን ጉዳዮችን የስቅታ ሰው ላይ ጥሩ ምር ነው ብለን ነው ምናል ነው እኛ በጥሩ ሁኔታ ሁኔታዎች እያካሄዱ ስለሆነ ይህ በሀሳቡ በተለሁል ሰዎችን በመለቀቃቸው የተለያዩ እርምጃዎችን ስለወሰኑ ይህንን በጥሩ ሁኔታ ነው የምንላቸው እና ጥሩ ስራዎች እየሰሩ ናቸው የምንላቸው እና ከዛ በኋላ ደግሞ ብዙ የሚሰሩ ስራዎች አሉ ታ ደግሞ በተግባር መታየት ያለበት ለወደፊቱ የሚታይ ስለሆነ አሁን ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር በአጭር ጊዜ ውስጥ ጠቅላይ ሚኒስትር ስለሆኑ አንድ ፐርሰንት ወይም መቶ ፐርሰንት የሚፈልግባቸው ስራዎች ሊሰራ የማይቻል ስለሆነ ለወደፊቱ በተግባር የሚታዩ ጉዳዮች ይሆኛል። ምን ማለታችሁ ነው ለመሆኑ? በጥሩ ሁኔታ ነው የምንቀበለው ማለታችሁ፣ ትደግፏቸዋላችሁ? ጠቅላይ ሚኒስትሩን የመንግስቱን እርምጃ ትደግፋላችሁ? አንደኛ ዶክተር አብይ አህመድ

ደግሞ በጥሩ ሁኔታ ስለገለጹ የምናምነው በኢትዮጵያ ውስጥ ያሉት በአጭር ጊዜ ውስጥ የሚፈታ ችግሮች ስላሉ አብረን ተባብረን ችግሮቻችንን አብረን የሚፈታ ነው። ታሪካዊ ንግግር ስላደረጉ እኛም ድርጅትን ስም ጠቅሰው ሌሎችን ድርጅቶች እንደ ኦራቅ ወይም ገሰውን አርበኞች እና ወገደራ ነጻነት ግንባር ሰላም እንዲቀበሉና ና የሰላም ድርጅት እንዲፈታ ስላቀረቡልን እኛ ደግሞ ጥሪ ጠቅላይ ሚኒስትሩ ያቀረቡት ጥሪ በመቀበል

ይህ ደግሞ ድርድር ሲደረግ ሁለቱም አንጃዎች ዝግጁ መሆን አለባቸው። ሌላ በበኩላችን በበደም ያለውን ችግር በሰላማዊ መንገድ እንዲፈታ ዝግጁ ነበር። ግን ሊደርስ በተለይ ትግራይ ዝግጁ አልነበረም እና ችግሩ ያ ስለነበረ አሁን የኢትዮጵያ ጠቅላይ ሚኒስትር ዝግጁ ነው ብለው ስለተናገሩ እና አቶ ሀሰን አብዱላሂ ጠመንጃ አስቀምጣችሁ ለሰላማዊ ትግል ትገባላችሁ ወደ ሀገር ውስጥ ወይስ ምንድን ነው የምታስቡት?

ድሮች አሉ። አክራብ የሚገባቸው ስራዎች አሉ። ሰዎች መኖር አለባቸው። የተለያዩ ነገሮችን የጋራ መፍትሄ እንዲፈልግላቸው ያስፈልጋል። እዚህ ጠብመንጃ ሁማ መጨረሻ መፍትሄ ነው ማስቀመጥ ይመጣል። እዚህ ዝም ብሎ ጠብመንጃ አስቀምጦ አዲስ አበባ ሄደው እንደዛ አለ እውነታው። ጠቅላይ ሚኒስትር አብይ አህመድ በአደባባይ ላይ ካቀረቡት ቅድም እርስዎ ከጠቀሱት ጥሪ በተጨማሪ የኢትዮጵያ መንግስት በቀጥታ እናንተን አግኝቶ ለማነጋገር ያደረገው ግብዣ ያደረገው ጥረት አለ እስካሁን ድረስ? ወይም በእናንተ በኩል ተመሳሳይ እርምጃ ለመውሰድ የተደረገ እንቅስቃሴ አለ? አይ፣ እስካሁን ድረስ በፍሻ ድረስ የኢትዮጵያ መንግስት ያገኘ ነው መልዕክት የለም። ግን ልናገኝ የምንችበት ሁኔታ ስለተፈጠረ ሁኔታዎችን በጥሙማ እየተከታተሉ ስለ ያው ከነሱ በኩል የሚመጣውን መልስ እንጠብቃለን ነው የኢትዮጵያ መንግስት እየወሰዳቸው ካሉ እርምጃዎች መካከል ቅድም እርሱ የጠቀሱት የእስረኞች መፈታት ጉዳይ አንዱ ነው። ከእናንተ የጦር መሪዎች፣ የጦር አዛዦች አንዱ የነበሩት ቀልቢድ አጋ ወይም አብዲከሪም ሙሴ መለቀቃቸው ያረጋግጣሉ። እርስዎ ይህንን አግኝተዋቸዋል? ሙሴን ከተናገረ በፊት ከአሁን በፊት ጦር መሪዎች አስራ አምስት የሚሆኑ ጠቃሚች እስር ቤት የተለቀቁ ስለሆነ ይህም ከአሁን በፊትም በጦር መግለጫ አውትሰን ሁኔታዎች በምን ላይ ደረጃ ሚሉ በቀጣዩ መግለጫ አውትሰን ነበረ ሊተኛንን ለቶች ተለቋል። እኛ የጦር መሪ የነበሮችን ተለቋል። ግን አቶ አብዲክሪም ሼክ ሙሴ በሶሻል ሚዲያ ላይ ትናንትና ና የተሰራቸው ፎቶዎች ነበሩ አዲስ አበባ ላይ ሆነው አንድ ሞል ወይም ሴንተር ሾፒንግ ሴንተር ላይ የተነሱ ፎቶ የነበሩ ግን ይሄ እያየ ነው በሶሻል ሚዲያ ነው እንጂ እኛ አንድ ድርጅት የደረሰን ኦፊሻል መረጃ እስከ አሁን ብለን አላረጋገጣችሁም። በእውነት መለቀቃቸውን አቶ አብዱክሪም ሸፍጭ የእኛ እጅ ሲገባ ወይም ኦፊሻል የሆነ መረጃ ስናገኘው የሚደርሰው እንጂ እስካሁን ድረስ ኦፊሻል መረጃ የለም፣ ግን በሶሻል ሚዲያ ላይ ተዘራችል። ይህ ድርጅታችን ሶስተኛ ኮንግረስ እያካሄዱ ስለሆነ በጣም ሚ ስለሆነ ነው። እኛ ይህንን ሁኔታዎችን ሎጅስትሽን ና ይህንን የድርጅታችን ሁኔታዎችን ከሀገር ሽመቶች ጋር አሰና ያለንም ነበር። አቶ ሐሰን የኢትዮጵያ መንግስት ትናንት ኦጋዴን ውስጥ የድፍድፍ የከርሰ ምድር ዘይትና የተፈጥሮ ጋዝ የሙከራ ምርት ማውጣት ጀምሯል። ምንድን ነው በዚህ ላይ እናንተ ያላችሁ ሀሳብ? ይሄ ጥሩ በጣም በጣም ጥሩ ጥያቄ ነው። እንደምታውቀው ኦጋዴን የሚሰማው እንደ ጦርነት ከተናም እና ከአንድ በፊትም እንደምታውቀው ችግሮች ነበሩ። ከአንድ በፊትም ብዙ ጊዜ ስ ይህንን አስጠመክናቸዋል ይህ ኦጋዴን ያለው የኦጋድን ሀገር መፍትሄ ካልተገኘለት ችግሩ ያለውን የአካባቢውን ችግር መፍትሄ ካልተገኘለት የፖለቲካዊ መፍትሄ ካልተገኘለት ይህንን ነዳጅ በሀይልም ሆነ በሌላ ዘሬ አውጥቶ የህዝቡን ሀብት እንጭጠር መንግስት እንጠቀባል ማለታቸው በጣም የሚያሳዝን ጉዳይ ና የአንድ በትል የተከሰቱት ነገሮች መቆጠብ አለባቸው። እና ለእኛ በጣም

የማብሰሪ እንጂ ግን ግንኙታችን እንግዲህ ጠቅላይ ሚኒስትሩ የሰላም እጆቻቸውን ዘርግተዋል። ግቡና፣ ማንኛቸውንም ጥያቄያችሁን ማስተናገድ ይቻላል። በጋራ እየተሳተፋችሁ ራሳችሁ መፍትሄ መፈለግ ይቻላል ለችግሮች ሁሉ ብለዋል። ምንድን ነው እናንተ መፍትሄ ብላችሁ የምታስቡት? እኛ መፍትሄ ብለ የምናስበው ከአንድ በፊትም ከኢትዮጵያ መንግስት ጋር መደራደባችን በደንብ ነው የምታውቀው። መደራደቡ ደግሞ ጅ ነን እና ያሉ አጀንዳዎችን መፍትሄ መገኘት አለባቸው እና ዓለም አቀፍ ደረጃ የሰላም ድርጅት ሲጀመር የተለያዩ ሱሪዎች አሉ መሳሪያ ሱሪዎች መሰሪዎች አሉ እና በዓለም ደረጃ መንግስት እና አንድ ተቃዋሚ የታጠቀ ድርጅት መደራደር መጀመራችን አለ እና በፊትም የተለያዩ ዓለም አቀፍ ደረጃ ይህንነትን ድ እና በዛ መሰረት በማለት ያ ያለን ልምድ የመደራደር ልምድ ከሺህ ዘጠኝ መቶ

ኦጋዴን ያለውን ነዳጅ ወይም ጋዝ ጉልበቱን መሆን ላይ በሀይል እናወጣለን እና እንሸጣለን ካሉ ወይም እንጠቀማለን ካሉ ይሄ በአካባቢ ያለው ታምሩትም የነበረውን የአለመረጋጋትን የአባብሳም ብለን ነው የሚያምናል ነው እና ይህ ከመሆኑ በፊት እርምጃዎችን ከመወሰራቸው በፊት በአካባቢ ያለው የፖለቲካ ችግሮች፣ ኢኮኖሚ እና የማህበራዊ ችግሮች ስላለባት እኛ ደግሞ ህዝባችን ይወክለን ድርጅት ኦጋዴን ብሔራዊ ነጻነት ግንባር ይህን ስለሚወክል ያንን ብዙም ተሰጥቶ ልጀምርና የሚጀምርና ሁኔታዎችን አስቆመው ድርጅሉ መጀመሪያ መጀመር አለበት እና ያለውን የአካባቢ ሁኔታ በአካባቢ ያለው ችግሮችን መፍትሄ መገኘት አለባቸው ነው። እኛ እንግዲህ ይሄ ፕሮጀክት በቢሊዮኖች የሚቆጠር ዶላር የፈሰሰበት ነው፣ ኢንቨስት የተደረገበት ነው። እንደሚያውቁት ብዙ ዓመት ሲሰራበት የኖረ ነው። የኢትዮጵያ መንግስት የሙከራ ምርት ጀምሯል፣ ማቆም አለበት ብለዋል። እርሶ ባያቆም ምንድን ነው የምታደርጉት? ለድርድር ጋብዟችኋል። ድርድሩ ሊጀመር ይችላል። ግን ያቁም ምርቱን፣ የሙከራ ምርቱን የማለት ነገር በኢትዮጵያ መንግስት ተቀባይነት ባያገኝ ምንድን ነው የምታደርጉት? ያ ጥሩ ጥያቄ ነው። እኛ ሁል ጊዜ የወደን ገበረ ውስጥ ያለው የፖለቲካ ቀውስ ወይም ችግር እስ ካልተገኝነት የወደን ተፈጥሮ ሀብት ምርት እንዲጀምር ሁሉ ጊዜ የምንቃወመ ከሞቱ የሚቃወም ነበር። አሁንም እንቃወማለን እና ምን ታደርጋላችሁ ብሎ የሜትሪክን ጥያቄ ያ በጣም ግልጽ ነው። እንደጠቀስኩት አካባቢ የጦርነት ቀጠራ ስለነበረ ያ ባብሳል ይ ራሱ ይነሳል ይችላል ያለው ፕሮጀክት አንድ ግለሰብ እንኳን ብዙ ከአምስት ሺህ ናት

እኛ ድርጅት ክሎ ድርድር እንዲደረግና ያለውን ችግር የጋራ መፍትሄ እንዲገኝለት ነው እኛ ዋና ዓላማችን። አቶ ሐሰን መቼም አሁን ያነሷቸውን ነጥቦች ከመንግስት ጋር ለምታደርጓቸው ድርድሮችና ወደፊትም ለምታደርጓቸው እንቅስቃሴዎች ልተው እኛም እየተከታተልን እነዚህን እንዘግባለን። አንድ ጥያቄ ላንሳሎት። በኢትዮጵያዊነት ጥያቄ ላይ በኢትዮጵያ ሉዓላዊነትና የግዛት አንድነት ጥያቄ ላይ ምንድን ነው ያለው አቋም? በዚህ ሁኔታ ውስጥ የቀደመውን ሳይሆን አሁን ባሉ የለውጥ ሁኔታዎች ውስጥ ኦብነግ ምንድን ነው የሚያስበው? አቶ ሰለሞን፣ በጣም ጥሩ ጥያቄ ነው። እኛ እንደምናምነው ህዝቡ የራሱን እድል የራሱን እንዲወስን እና ህዝቡ ተጠይቆ እድል ተሰጥቶ ኢትዮጵያዊነትን ካለ እኛ ምችግርም ያለን እና ህዝቡ እንድጠየቅ ህዝቡ እድል እንዲሰጠው ከራፖች ተነበረው በመገናኛ ዘዴዎች እንደግ ህዝቡ ጥያቄዎች አሉ፣ ቅሬታዎች አሉ ተጨቁነናል፣ ተገስናል፣ ተረግጠናል፣ ፍትህ ያላገኘንም ከተለያዩ ኢትዮጵያ ያገኙ መሪዎች እና ህዝቡ ይህን ጥያቄዎች ስላሉ ምላሽ እንዲገኙ ነው እንጂ ህዝቡ ራሱን እግል ከራሱ ከወሰነና የኢትዮጵያ አካል እንሆናለን ብሎ ካል እኛ እንደ ድርጅት ምንም አይነት ችግር የለብን። ይህን እንቀበላለን። ህዝቡ ከተቀበለ እና አሁን እንደምታወቀው ሰፊ ዲሞክራሲ ይሰፈራል ብሎ የኢትዮጵያ መንግስት በተለይ አዲሱ ጠቅላይ ሚኒስትር ስለተናገሩት ብቻ ሳይሆን በተግባር ለወደፊት የሚታዩበት ጉዳይ ስለሆነ

ይህንን አሁን መልስ ብኝለት ይመስለኛል። ዶክተር አብይ አህመድ ይህንን አሁን የተናገሩት የተለያዩ ንግግሮች ስናዳምጥ ና የሚከታተል የተከታተል ችግሩ በቀላሉ ሊፈታ ይችላል ብለን ነው። ይህንን ተግባራዊ ከሆነ ነው ብለን አብረው መኖር እና ሰላም የሚደረግበት ሁኔታዎች ስለሆነ ህዝቡ ራሱ ካልተረገጠ ካገኘ ዲሞክራሲ ጀምሮ እስከ ዛሬ ድረስ ጠቅም ስላቸው ምክንያቱም ከሰሜን ይመጡ የነበረ ጦር ህዝቡ እንዲረገጥ ሊጽቀ ነበረ። ህዝቡ ምንም አይነት ስሜት ያዛት ከተሰጣቸው እና መሪ ሰናገሮችን ቀናቶች ተግባራዊ ከሆኑ በፊት ይህንን ችግር ከተፈጠሩ ህዝቡ ራሱ የራሱ ከወሰነ ያው ይሮጥበት ምክንያት የለም። እኛ ደግሞ ህዝቡ ይህን ማድረግ አለባችሁ ብለን መስጠት አችልም። ህዝቡ ነው የህዝቡ ጉዳይ ስለሆነ ህዝቡ የራሱን እድል በራሱ እንዲወሰድ ነው ዋና አላማችን፣ ጉባኤ ላይ ነን ብለውኛል። እና ለምን ያህል ቀን ይቆያል ጉባኤያችሁ? ያ ያችን ሶስት ቀን የማዕከላዊ ኮሚቴ ስብሰባ ነበረ ዛሬ ነው ጨርስ ነው። ሰባት ቀን ደግሞ ዋናው ኮንግሬስ ማለት ነው። ሰባት ስምንት ቀን ይሰጃል ፍሩ ሁኔታ እና ቅር የፖለቲካ ሁኔታዎቹን በመገምገምና ውስጣችን ያለው ሆነ በወደፊቱ

ነገር ፍጹም የምንቀይስበት ረጃ ነው አሁን ያለ እንግዲህ እስቲ እኛም እየተከታተልን እንዘግባለን አቶ ሀሰን አብዱላሂ በመጪዎቹ ቀናት ጉባኤያችሁ የሚደርስባቸውን ድምዳሜዎች የምታደርጓቸውን ውይይቶች በጣም አመሰግናለሁ ለሰጡኝ ማብራሪያ እኔም ለተሰጡኝ ብል በጣም በጣም አመሰግናለሁ አቶ ሰሆነ አዋክ ሰላም እንላችኋለን ሰላም